የማኅበራዊ መገናኛ ዘዴዎች ቅኝት ሕዝባዊ ወያኔ ሐርነት ትግራይ ሕወሓትና ሸኔ በሽብርተኝነት እንዲፈረጁ የሚኒስትሮች ምክር ቤት ያቀረበውን የውሳኔ ሐሳብ የሕዝብ ተወካዮች ምክር ቤት ዛሬ አጽድቆታል። የአውሮጳ ኅብረት የምርጫ ታዛቢ ቡድን ወደ ኢትዮጵያ እንደማይልክ አስታውቋል። የኢትዮጵያ መንግስት በበኩሉ ኅብረቱ ሉዓላዊነቴን የሚገዳደር መስፈርት ማቅረቡ ከስምምነቱ ላለመደረስ ምክንያት ነው ብለዋል። በሌላ በኩል የኢትዮጵያ የደህንነትና ጸጥታ የጋራ ግብረ ኃይል ምርጫውን ለማደናቀፍ የታቀደ ተግባር ማክሸፉን ባወጣው ዝርዝር መግለጫ ይፋ አድርጓል። ይህንኑ ተከትሎም የማኅበራዊ መገናኛ ዘዴ ተጠቃሚዎች ከሰሞኑ በርዕሰ ጉዳዮቹ ላይ የተለያዩ አስተያየቶችን ሲያጋሩ ቆይተዋል። የዕለቱ የማኅበራዊ መገናኛ ዘዴዎች ቅኝት ዝግጅታችንም ትኩረቱ አድርጓል። አብረን እንቆይ። በሚኒስትሮች ምክር ቤት የውሳኔ ሀሳብ አቅራቢነት ዛሬ በሕዝብ ተወካዮች ምክር ቤት የጸደቀው ሕዝባዊ ወያኔ አርነት ትግራይ ህወሀትና ሸኔ በሽብርተኝነት መፈረጃቸው በርካቶች የተለያዩ ሀሳቦችን እንዲያጋሩ ምክንያት ሆኗል። ድርጅቶቹን የሽብርተኛ ድርጅት አድርጎ መሰየሙ የሽብር ወንጀል ድርጊቶችን በተሻለ ሁኔታ ለመቆጣጠርና ለመከላከል ሲል መንግስት ገልጿል። የአምላክ ቃል ያውቃል በሳቅ በጀመሩት አጭር የፌስቡክ አስተያየታቸው ብሄሉም ትንሽ ስጋ እንደ መርፌ ትወጋ ነው። የተወለደ አንጀት አልቆርጣላቸውና ተቃዋሚ ካለ ብለው መረጃ ጠየቁ። ግን ሸኔ ማን ነው? ለማንኛውም ህወትና ሸኔ በሽብር ካልተጠየቁ የሽብር ህግ መኖሩ አስፈላጊ አይደለም ብለዋል። አሊ መሐመድ ደግሞ አዎ አሉ። አዎ እንደኔ እንደውም ዘግይተዋል ባይ ነኝ። ለሌሎች ሰዎች የመብት ጥሰት ግን መንግስት በትኩረት መስራት ያለበት ጉዳይ ነው ብለዋል። ታመና አደራ በፌስቡክ በጻፉት አጭር መልእክታቸው ህወሓትና ሸኔን አሸባሪ ብሎ ከመፈረጅ መንግስት የራሱን መዋቅር ይፈትሽ። ምክንያቱም አሁንም በነዚህ ድርጅቶች ስም በህቡ በተደራጀ ቡድን የከፋ ችግር ይፈጸማል። በተለይ ሆን ተብሎ ሃይማኖቶችን ለማጋጨት በመዋቅር የሚሰሩ አሉና ዙሪያ ገባው በጥንቃቄ ሊፈተሽ ይገባል ብለዋል። ወልድ ዋህድ ይመኑ ደግሞ አይፈረጁ የሚል አካል የለም እንዲያውም ዘግይተዋል፣ እነርሱ ያልተፈረጁ ማን ሊፈረጅ ብለው ሲጠይቁ፣ አማኑኤል ዮሐንስ በበኩላቸው ፓርላማውን በወቀሱበት አስተያየታቸው ፓርላማው ራሱ ከሸኔ የጸዳ መሆኑ አይታወቅም ምን በጉያ ተይዞ አፋልጉኝ ጆሮህን ቆርጦ በየትኛው እጄ ይዤዋለው ብሎ መጠየቅ ነው ሲሉ ጠይቀዋል። ዮሐንስ ተገኘ ደግሞ እስኪ እንወያይበት። በዚህ ሳምንት ህወሓትና ሸኔ በሽብርተኝነት እንዲፈረጁ ተወስኗል። ህወሓት የሚባል ድርጅት ያለና የነበረ መሆኑ ግልጽ ነው። በመሆኑም በሽብርተኝነት ለመፈረጅ ድርጊቱ የሽብር ወንጀሎችን እስካሟላ ድረስ ችግር የለውም ሸኔ ብሎ መፈረጅ ግን በግሌ ሽብርተኛ ለማለት መስፈርቱን ያሟላል ብዬ አላስብም። ምክንያቱም ሸኔ የተባለ ድርጅት ነኝ የሚል አካል መኖር አለበት። እኔም የምሰማው ኦነግ ሸኔ የሚል እንጂ ሸኔ የሚል ድርጅት አላውቅም። እኔ ነኝ ብሎ ኃላፊነት የወሰደም ሆነ የሚወስድ የለም። ይህ ከሆነ ደግሞ በሸኔ አባልነት፣ ተባባሪነት፣ እንዲሁም ተሳታፊነት ወንጀል ፈጽመሃል ብሎ ሰውን ለመክሰስ ወንጀልን ለማቋቋም ከሚያስፈልጉት የሐሳብ ክፍል የድርጊት ክፍል፣ የሕግ ክፍል መስፈርቶች ውስጥ የሕግ ክፍልን አያሟላም። ምናልባት ምክር ቤቱ ቢያጸድቀው ለአፈጻጸም የሚያስቸግር ይመስለኛል በማለት አስተያየታቸውን አካፍለዋል። ግርማቸው ጌትነት በተመሳሳይ ባሰፈሩት ምጽታዊ አስተያየታቸው ግን ሸኔ ማለት ማን ነው በማለት ይጠይቃሉ። ሲጠራ አቤት ሲል አልሰማን ወይ በግልጽ እኔ ሸኔ ነኝ ሲል አላዳመጥን ወይም ለደረሱ ጥቃቶች ኃላፊነቱን ወስጃለሁ ሲል አልሰማን ታዲያ? በሌለና በጋድ ያልታየን ሽብርተኛ ማለት ምን ማለት ይሆን? ሆድ ሲያውቅ ዶሮ ማታ አሉ አያቴ በማለት ጽፈዋል። የአውሮጳ ህብረት የምርጫ ታዛቢ ቡድን ወደ ኢትዮጵያ እንደማይልክ አስታውቋል። ህብረቱ ከውሳኔው የደረሰው የኢትዮጵያ ባለስልጣናት ህብረቱ ባስቀመጣቸው ቁልፍ መስፈርቶች ከስምምነት አለመደረሱን ተከትሎ መሆኑን የህብረቱ ከፍተኛ ተወካይ ጆሴፍ ቦሬል ባለፈው ሰኞ በሰጡት መግለጫ አስታውቀዋል። የኢትዮጵያ መንግስት በበኩሉ ህብረቱ ሉዓላዊነቴን የሚገዳደር መስፈርት ማቅረቡ ከስምምነት ላለመደረስ ምክንያት ነው ብሏል። ይህንኑ ተከትሎም በርካቶች በማህበራዊ መገናኛ ዘዴዎች አስተያየቶቻቸውን አጋርተዋል። ሰለሞን ኃይለማርያም በፌስቡክ ባሰፈሩት አስተያየታቸው የኢትዮጵያ መንግሥት ውሳኔ ተገቢነት አለው። የአውሮፓ ህብረት ገንዘብ ስለሚያበድር ብቻ አፍሪካ ውስጥ የመንግስታትን እጅ መጠምዘዝ አለብኝ ብሎ የሚያስብ የቀኝ ገዢዎች ስብስብ ነው። በተለይ በየክፍለ ዓለማቱ የሚፈለፈሉት አሸባሪዎች የምዕራባውያን ጥፍጥፍ እንደሆኑ የሚያውቀው የዓለም ህዝብ ቀላል አይደለም። ምክንያት ግልጽ ነው፤ ለጦር መሳሪያቸው በቂ ገበያ ያገኛሉ ተጨማሪ በርካታ እኩይ ዓላማቸውን ለማስፈጸምም ይረዳቸዋል ብለዋል። ኦስማን ጉላይ የተባሉ በትዊተር በጻፉት አስተያየታቸው የአውሮጳ ኅብረት በቀጣዩ ምርጫ ታዛቢዎችን ላለመላክ መወሰኑ ኢትዮጵያውያን ሉዓላዊነታቸውን ማስጠበቃቸውን ያሳያል። ኢትዮጵያውያን ወንድምና እህቶች እንኳን ደስ አላችሁ። ብልህ ሉዓላዊ መንግስት መቼም የቀኝ ገዢዎችን ቅድመ ሁኔታ አይቀበልም ብለዋል። ህሊና አበበም በትዊተር በጻፉት መልእክታቸው ቅኝ ገዢዎች በ1900 ዜሮዎቹና አሁን በተመሳሳይ የመጫወቻ ካርድ፣ ነገር ግን የአፈጻጸሙ መንገድ ብቻ ነው የሚለያየው ይላሉ። ህሊና አያይዘውም በ1900 ዜሮዎቹ ጦር አዝምተውና በአካል ተገኝተው አፍሪካን ቁም ስቅሏን ሲያሳዩዋት ከርመዋል። አሁን ደግሞ በኮምፒውተር መተየቢያቸው ያኑ ለመድገም ይሻሉ በማለት ጽፈዋል። ብሩክ ያሲን በበኩላቸው በፌስቡክ በጻፉት አስተያየት ልታዘብ ሲሉ በገዢ ፓርቲው ታግደው ቢሆን ጮማ አጀንዳ በሆነ። አሁን ራሳቸው ናቸው ከመታዘብ የተቆጠቡት። በባለፈው ምርጫ ጊዜ ንቁ ታዛቢ ነበሩ። 100% ኢህአዴግ ባሸነፈበት ምርጫ አድንቀው ዲሞክራሲያዊና ፍትሃዊ ምርጫ ብለው አሞካሽተው የሄዱ መሆናቸውን ሳንዘነጋ ለማ በገቢ የተባሉ ሰው ደግሞ ደሃ አገር ሉዓላዊነት የላትም ሲሉ አልነበር እንዴ? ዛሬ ሉዓላዊነት ከየት መጣ? በማለት የኢትዮጵያ መንግስት ስለ ሉዓላዊነት የሰጠውን ምላሽ ወቅሰው ጽፈዋል። ጉዲሳ በርባዳ ደግሞ በልመና ላይ የተመሰረተች ሀገር ምን ልትሆን ይሆን እርዳታ ሰጪ ሀገራት ፊታቸውን ሲያዞሩባት ብለው ጠይቀዋል። ስንታየው አሰፋ በበኩላቸው በእርግጥ እርዳታ ላይ ተንጠልጥላ የምትኖርን ሀገር እንደፈለጉ ቢያደርጉ ጥፋቱ የእኛ የዜጎች እንጂ የእነርሱ አይደለም። እንደምናየውም የእኛ ሀገር ገዥም ሆነ ተቃዋሚ ፖለቲከኛ የስልጣን ጥመኛ ነው። ነገር ግን የእነሱም ፍላጎት ግልጽ ነው፣ የሚመቻቸውን ሰው ማስቀመጥ። የሊቢያ ህዝብ ምን ጎድሎት ነው ጦር አዝምተው መከራ ውስጥ የከተቱት? ጋዳፊ ስለናቃቸው ኢራቅ ላይ በውሸት ፕሮፓጋንዳ ዘምተው ሲያወድማትስ ማን ከሰሳቸው? ሲሉ ሲሉ ጠይቀዋል። በሌላ በኩል የኢትዮጵያ የደህንነትና የጸጥታ የጋራ ግብረ ኃይል ምርጫውን ለማደናቀፍ የታቀደ ተግባር ማክሸፉን ባወጣው ዝርዝር መግለጫ ይፋ አድርጓል። ግብረ ኃይሉ እንዳለው ስለ አዲስ አበባ ዝማንልም በሚል በሀገር ውስጥና በተለያዩ የውጭ ሀገራት በህቡ የተደራጀ ኃይል መኖሩን ጠቅሶ ከሀገር ውስጥ 15 ተጠርጣሪዎችን በቁጥጥር ስር ማዋሉን አስታውቋል። ይህንኑ ተከትሎም በርካቶች አስተያየታቸውን አጋርተዋል። ላመስግነው ተካ ባሰፈሩት አስተያየታቸው ሙሉ ከተማ ሲጠፋ ቸል ብሎ የነበረ የደህንነት መስሪያ ቤት ህዝብ ሲገደል ለምን ይገደላል ብሎ ስለጠየቀ ድምፅን ለማፈን የሚደረግ ሩጫ መሆኑ ነው ብለዋል። በሪሁን አበበ በበኩላቸው ሀገሪቱን ለመበታተን ያቀዱትን በዚህ መንገድ በቁጥጥር ስር በማዋል ማክሸፍ ለህብረተሰቡ ትልቅ እፎይታ ነው በማለት ሀሳባቸውን አካፍለዋል። ብርሃኑ ታገለ በግላጭ ተደራጅተው ታጥቀው ሀገር የሚያሸብሩትን ረስተህ ጭራሽ በህቡ ትላለህ ሲሉ ጠይቀዋል። ወይንታ ተስፋዬ ደግሞ ፌዴራል ፖሊስ፣ መከላከያ ሰራዊታችንና ብሔራዊ ደህንነት የሀገር ምሰሶ መሆናቸውን በተግባር አሳይተዋል። ሀገር እነዚህ ሦስቱ ተቋማት እያሉ መቼም አትፈርስም ሲሉ ተግባሩን ያመሰግኑበትን ሀሳብ አካፍለዋል። ቅድስት በቀለ በበኩላቸው ሰላም ለኢትዮጵያ ይሁን። እባካችሁ እርስ በርስ ከመጨራረስ ሐሳብ እንውጣና ወደ አንድነት እንምጣ። የውጩም የውስጡም ጠላት ቢበትናት እኮ እኛም ግብፅና ሱዳን መንገድ ላይ ፈሰን የመለመን እድል ነው የሚገጥመን። ሀገር ብትበተን ተጎጂው ሁሉም ነው። ሰብሰብ ብንበል በማለት ጽፈዋል። እንግዲህ አድማጮች፣ ለዛሬ ያልነው የማኅበራዊ መገናኛ ዘዴዎች ቅኝት ዝግጅታችን ይህን ይመስል ነበር። ከዝግጅቱ ጋር ታምራድ ኢንሳ ነኝ። ጤና ይስጥልኝ።